ጽንፈኛውን እስላማዊ ቡድን አይስልን ለመዋጋት ሁነኛ የጥምረት ግንባር ተደራጅቷል። ቡድኑ እንደሚደመሰስም ጽኑ እምነት አለኝ ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። በአረብ ኤሚሬቶች በስራ ጉብኝት ላይ የሚገኙት ሚስተር ኬሪ ከሲቢኤስ የቴሌቪዥን ጣቢያ ቱዴይ ሾው ከተባለው ፕሮግራም ጋር ባደረጉት ቃለ ምልልስ በሰጡት አስተያየት ይህንን ግብ እውን ለማድረግ የሚያስችል ሁነኛ እቅድ መኖሩን አመልክተው በቡድኑ ይዞታዎች ላይ ህብረ ብሔራዊው ጥምረት ኃይል የሚያካሂደውን የአየር ድብደባ የምትመራው ሀገራቸው ወታደራዊ የጸረ ሽብርና የዲፕሎማሲያዊ ጥረቶችን በሙሉ እያጠነከረች መሆኗን አስታውቀዋል። በፈረንሳይ በሊባኖስና ና በግብጽ የደረሱትን የሽብር ጥቃቶች የፈጸሙት አሸባሪዎች የጽንፈኛው ቡድን ጀሌዎች በሶሪያና በኢራቅ በሚያደርጉት ተነሳስተው መሆኑን የጠቆሙት ኬሪ የጥምረቱ ኃይል በሁለቱ ሀገሮች የሚያካሂደውን ዘመቻ በመጪዎቹ ቀናት ይበልጡን ጠናክሮ ይቀጥላል ብለዋል። የውጭ ጉዳይ ሚኒስትሩ አክለው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አይስልን ለመደምሰስ የሚያግዙ አዳዲስ ሀሳቦችን እንዲያቀርቡ ያስተዳደራቸውን ባለስልጣናት መጠየቃቸውን ገልጸዋል።